19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ምሽት ፕሮግራማችን ጀምሯል። ጤና ይስጥልን እንደምናመሻችሁ። ጤና ይስጥልን እንደምናመሽታችኋል ክቡራትና ክቡራን አድማጮች። የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባትና ቆንጂት ታዬ ነን። በህዳሴ ግድባችን ላይ ምንም አልተደራደርንም። መጠኑ ላይ አልተደራደርንም። በሚያጠራቅመው ውሃ ልክ አልተደራደርንም። ነገር ግን ገና ያልተጠናቀቁ ጥናቶች አሉ። እነዚህ ጥናቶች ግን መጠናት አለባቸው። በጋራ ማጥናት አለብን። ፕሮሰሱን ጀምረናል። ይሄን ፕሮሰስ ማስቀጠል አለብን። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስለ ህዳሴ ግድብ ከተናገሩት የተወሰደ ነው ያደመጣችሁት። ዘገባው በምሽቱ አብይ ርዕስ ይቀርባል። በእስር ላይ የሚገኙት የኢንተርኔት አምደኞች የፍርድ ሂደት የአቃቢ ሕግ ምስክሮች ቃል እየተደመጠ ነው። ዘገባ ይኖረናል። ናይጄሪያውያን ቅዳሜና ትናንት እሁድ ያካሄዱት ሀገር አቀፍ ምርጫ ሌላው ዘገባ የምናተኩርበት በዘገባ የምናተኩርበት ርዕስ ነው። በሁለተኛው አጋማሽ ስፖርት፣ አፍሪካ ነክ ርዕሶችና ጤና ተሰናድተዋል። ቴሌ ላይን ባክ ፕሮግራሙን ይመራል። መልካም ምሽት። አሁን ወደ ዓለም ዜናዎች እናልፋለን የናይጄሪያ የምርጫ ኮሚሽን ትናንትናና ከትናንት በስቲያ የተካሄደውን ፕሬዝደንታዊ ምርጫ ውጤት ማውጣት ጀምሯል። ኮሚሽኑ በዛሬው መግለጫው በስምንት ግዛቶችና በዋና ከተማዋ አቡጃ የተሰጡ ድምጾችን ቁጥር ይፋ አድርጓል። እስካሁን በተደረገው ቆጠራ አሁን ስልጣን ላይ ያሉት ተወዳዳሪ ጉድለክ ጆናታን በሶስት ግዛቶች ወይም ስቴቶችና በዋና ከተማይቱ ያሸነፉ ሲሆን ተፎካካሪያቸው ሞሐማዱ ቡሃሪ በአምስት ስቴቶች ውስጥ አሸንፈዋል። ከአምስቱ የቡሃሪ የድል ግዛቶች አራቱ ለፕሬዝደንቱ ጠንካራ ድጋፍ ያላቸው ናቸው የሚባሉ መሆናቸው ተገልጿል። ማምሻውንም ተጨማሪ ውጤቶችን እንደሚያወጡ የኮሚሽኑ ሊቀመንበር አታሂሩ ጄጋ አስታውቀዋል። በሌላ በኩል ደግሞ ሪቨርስ በሚባለው ግዛት ውስጥ ድምጹ ተጭበርብሯል በሚል ትናንት የውጥረት ሁኔታ ታይቶ የነበረ ሲሆን የተቃዋሚው መላ ተራማጅ ምክር ቤት ፓርቲ ወይም ኤፒሲ ደጋፊዎች ምርጫው በግዛቲቱ ውስጥ እንደገና ይካሄድ ስሉ ጠይቀዋል። የኮሚሽኑ ሊቀመንበር ጄጋ በሪቨርስና ና በሌሎችም ስቴቶች ውስጥ ተፈጥረዋል የተባሉ ችግሮችን እያጣሩ መሆናቸውን ተናግረዋል። በሪቨርስ ስቴት ውስጥ ተፈጥሯል የተባለው ሁኔታ አሳስቦናል። አግባብ ያልሆኑ ናቸው የተባሉ አድራጎቶች ተፈጽመዋል መባሉን ሰምተናል። ከፍተኛ ትኩረት እንሰጣቸዋለን። በጉዳዩ ውስጥ በማንኛውም መንገድና ሁኔታ የእኛ ሰራተኞች እጅ ገብቶ ካገኘን የሚያስፈልገውን እገዳ እንጥላለን። በሕግ በተደነገገው መሰረት ያሉ እርምጃዎችንም እንወስዳለን። ምርጫው ያለማጣሪያ ምርጫ እንዲጠናቀቅ አንደኛው ተወዳዳሪ ሙሉ አብላጫ ድምፅ ማግኘት ሲኖርበት ከናይጄሪያ 36 ግዛቶችና ከዋና ከተማይቱ አቡጃ በሁለት ሶስተኛቸው ውስጥ ቢያንስ 25 ከመቶ ድምፅ ማግኘት አለበት። ምርጫው ይካሄዳል ተብሎ ቀን የተቆረጠለት ከትናንት በስቲያ ቅዳሜ መጋቢት 19 የነበረ ቢሆንም ተፈጥረዋል በተባሉ የቴክኒክ ጉድለቶች ምክንያት ለእሁድም እንዲሸጋገር መወሰኑ ይታወቃል። የሎጂስቲክስ ችግሮችና አንዳንድ የሁከት ሁኔታዎች ቢስተዋሉም የምርጫው አደረጃጀት ወይም ዝግጅት በአመዛኙ ተቀባይነት የነበረው ነው ሲሉ የአፍሪካ ሕብረትና የምዕራብ አፍሪካ የምጣኔ ሀብት ማህበረሰብ ኤኮዋስ ታዛቢዎች ተናግረዋል። በሌላ ዜና ደግሞ ይህንኑ ናይጄሪያ ውስጥ የተካሄደውን የፓርላማና ፕሬዚደንታዊ ምርጫ ድምጾች ለማጭበርበር ሙከራ ሊደረግ እንደሚችል የዩናይትድ ስቴትስ እና እንግሊዝ አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እና የእንግሊዛቻቸው ፊሊፕ ሃሞንድ ዛሬ ባወጡት የጋራ መግለጫ የናይጄሪያ ምርጫ ድምፆችን የማደራጀትና የመቁጠር ሂደት ሆን ተብሎ የሚሰነዘር ፖለቲካዊ ጣልቃ ገብነት ሊገጥመው ሊገጥሙ ስለመቻሉ የሚያስጨንቁ ፍንጮች አሉን ብለዋል። የአሜሪካና የእንግሊዝ የውጭ ጉዳይ ሚኒስትሮች አክለውም የናይጄሪያን የምርጫ ኮሚሽንና የሊቀመንበሩን ነጻነት ለመዳፈር በሌላ በኩል ደግሞ የናይጄሪያን ሕዝብ ድምፆች ለማመሳቀል የሚደረጉ ማንኛቸውንም ጥረቶች በእጅጉ ያሳስቡናል ብለዋል። ሚኒስትሮቹ እገሌ ብለው የጠቆሙት ወገን የለም። ከመንግስቱም ሆነ ዋና ዋና ከሚባሉ ተፎካካሪ ፓርቲዎችም ለዚህ ስጋት ወይም ጥቆማ የተሰጠ ምላሽ የለም። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ጦርነትና ትርምስ ውስጥ በገባችው የመን ውስጥ በሚገኝ አንድ የስደተኞች ሰፈር አቅራቢያ ዛሬ በተፈጸመ የአየር ድብደባ ቢያንስ 15 ሰው ተገደለ። ድብደባው ኢላማ ያደረገው ሃራድ በሚባለው ሰሜናዊ አውራጃ ውስጥ የሚገኝን ወታደራዊ ተቋም እንደነበረ የተራድኦ ሰራተኞች ተናግረዋል። ከሰንአ ወደ ደቡባዊቱ ከተማ አደን እየተንቀሳቀሱ ያሉትን የአማጽያኑን ሁጢ ተዋጊዎች ለማስቆም በሳውዲ አረቢያ የሚመራው ጥምር ኃይል ካለፈው ሐሙስ ጀምሮ በአየር እየደበደበ እንደሆነ ተዘግቧል። ባለስልጣናት እንደሚሉት የቀድሞው ፕሬዚደንት አሊ አብደላ ሳልህ ደጋፊዎችና የሁጢ ተዋጊዎች ከየአካባቢው ታጣቂዎች ጋር እየተዋጉ ናቸው። ባለፈው ሳምንት ሳውዲ አረቢያ መግባታቸው የተነገረው የሀገሪቱ ፕሬዝደንት አብድራቡ ማንሱር ሃዲ አደንን ጊዜያዊ ዋና ከተማ ወይም የመንግስቱ መቀመጫ አድርገው ወደዚያው ገብተው እንደነበረ የሚታወስ ነው። የኢራን ዲፕሎማቶችና የስድስቱ ሀያላን ሀገሮች ተደራዳሪዎች የያዙት የቴህራን የኒኩሌር መርሃ ግብር ውይይት ወሳኝ ወደሆነ ዕለት መሸጋገሩ ተገለጸ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ድርድሩ እየተካሄደ ባለበት የስዊትዘርላንዷ ከተማ ሎዛን በሰጡት መግለጫ በብርቱ እየሰራን ነው ብለዋል። የዋይት ሀውስ ቃል አቀባይ ኤሪክ ሹልትስ በሰጡት መግለጫ ደግሞ ዩናይትድ ስቴትስ የድርድሮቹን መክሸፍ ወይም መውደቅ አትተነብይም ብለዋል። በሌላ በኩል ይኸው የኢራንን የኒውክሊየር መርሃ ግብር አስመልክቶ እየተካሄደ ያለው ድርድር አንዳች ስምምነት ላይ እንዲደርስ የተቀመጠለትን ቀነ ገደብ ሊመታ አንድ ቀን ሲቀረው ሶስት ዋና ዋና የሚባሉ ጉዳዮች አሁንም በእንጥልጥል ላይ መሆናቸውን አንድ ዲፕሎማት ገልጸዋል። ድርድሮቹ በዚሁ ሁኔታ ዛሬ ስዊትዘርላንድ ውስጥ መቀጠላቸውን አንድ ማንነታቸው ያልተገለጸ ምዕራባዊ ዲፕሎማት መናገራቸው ተዘግቧል። እነዚህ ሶስት ጉዳዮች የአንድ ስምምነት ዕድሜ ምን ያህል መሆን አለበት በኢራን ላይ ተጥለው የቆዩት ማዕቀቦች መነሳት ያለባቸው በምን አይነት ፍጥነት ነው እና ኢራን የምትገባባቸውን ግዴታዎች ከጣሰች ማዕቀቦቹ ተመልሰው የሚደነገጉት እንዴት ነው የሚሉ መሆናቸው ተገልጿል። ዲፕሎማቱ ሎዛን ከተማ ውስጥ ለጋዜጠኞች በሰጡት መግለጫ ቀነ ገደቡ የሚያልቀው ነገ ማክሰኞ እኩለ ሌሊት ላይ መሆኑን ጠቁመው ጊዜው የሚበቃው ከእንግዲህ እስማማለሁ ወይም አልስማማም ለሚሉ ምላሾች ብቻ መሆኑን አመልክተዋል። የኢራኑን የድርድር ቡድን የሚመሩት የሀገሪቱ የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ ዛሬ ከአሜሪካ፣ ከእንግሊዝ፣ ከቻይና ከፈረንሳይ ና ከጀርመና ቻዎቻቸው ጋር እዚያው ሎዛን ውስጥ ስብሰባ ተቀምጠዋል። ከዩናይትድ ስቴትስ የብሔራዊ ጸጥታ ኤጀንሲ ኤንኤስኤ መግቢያ በር ጋር አንድ ተሽከርካሪ ከተጋጨ በኋላ የአንድ ሰው ህይወት መጥፋቱና ሌላ አንድ ሰው መጎዳቱ ተዘግቧል። ሁኔታው በቁጥጥር ስር መዋሉንና ምርመራ እየተደረገበትም እንደሆነ የብሔራዊ ደህንነት መስሪያ ቤቱም ሌሎችም የመንግስት ድርጅቶች የሚገኙበት ወታደራዊ ሰፈር አዛዥ ኮሎኔል ብራያን ፎሊ አስታው አመልክተዋል። በተቋሙ ውስጥ ያሉ ነዋሪዎች፣ ወታደሮችና ሲቪል ሰራተኞች ደህንነት እንደተጠበቀ መሆኑንም ኮሎኔሉ ገልጸዋል። ተሽከርካሪው ወደ ግቢው በኃይል ለመግባት ያደረገውን ሙከራ የመስሪያ ቤቱ የጸጥታ ሰራተኞች ያቆሙ መሆኑንም አዛዡ አክለው ተናግረዋል። የዩናይትድ ስቴትስና የደቡብ ኮሪያ ጦሮች ዛሬ በወደብ ከተማይቱ ፖሃንግ ከባህር ወደ መሬት የመሰማራት ልምምድ አድርገዋል። ይህ በፎል ኢግል ስም የተሰየመው ዓመታዊ ልምምድ እስከ ፊታችን ሚያዝያ ስድስት ይቀጥላል። ወደ ሰባት ሺህ ስድስት መቶ የሚሆኑ የባህር ኃይልና የባህር ወለድ ጦሮች ወታደሮች እንዲሁም ሰላሳ የጦር መርከቦች በልምምዱ ላይ የተሳተፉ ነው። የወረራ ልምምድ ነው ስትል ሰሜን ኮሪያ በየጊዜው የሚካሄዱ ተመሳሳይ ልምምዶችን ትቃወማለች። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የአባት የአያትና የቅም አያቶቻቸውን ሀገር ለማየት በቅርቡ ወደ ኬንያ እንደሚጓዙ ተገልጿል። ፕሬዚደንቱ ወደ ኬንያ የሚሄዱት የፊታችን ሐምሌ መጨረሻ አካባቢ እዚያው በሚካሄደው ዓለም አቀፍ የስራ ፈጠራ ጉባኤ ላይ ለመገኘትም መሆኑን የዋይት ሀውስ ቤተ መንግስት ቃል አቀባይ ኤሪክ ሹልት አመልክተዋል። ፕሬዝደንቱ በኬንያ ቆይታቸው ወቅት ሁለቱን ሀገሮች የሚመለከቱ ውይይቶችንም እንደሚያካሂዱ ሹልት አክለው አስታውቀዋል። በመጨረሻም ባንግላዴሽ ዋና ከተማ ዳካ ውስጥ አንድ የኢንተርኔት ጸሐፊ በአስከፊ ሁኔታ ጥቃት ተፈጽሞበት መገደሉን ፖሊስ አስታወቀ። የኢንተርኔት ጸሐፊው ዋሽኩር ራህማን የተገደለው በስለት ተወግቶ ሲሆን የሚጽፍበት ዌብሳይት ይዘት አልተገለጸም። ይሁን እንጂ በሀገሪቱ ውስጥ በነጻነት ሐሳቢዎች ላይ እየተሰነዘረ ያለ ጥቃት እየጨመረ መምጣቱ እየተሰማ ነው። ዜናው በቃ ከቀሪ ዝግጅቶቻችን ጋር እስከ ምሽቱ አራት ሰዓት አብራችሁን ቆዩ። Voice of የዓለም ዜናዎቹን አደመጥን። ክቡራትና ክቡራን ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ ወይም በ15630 በ22 ሜትር ባንድ በ13870 እንዲሁም በ25 ሜትር ባንድ በ12140 በ12080 እና በ12040 ኪሎ ሄርትስ ደግሞም በናይል ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ፕሮግራም ነው። የምናስተናግዳችሁ ቆንጂት ታዬና እኔም ሶሎሞን አባተንን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች ለቅምሻ እናሰማችሁና ለምሽቱ ወደ ያዝናቸው ወቅታዊ ወይም ዕለታዊ ዘገባዎች እናልፋለን። በጣም አሳሳቢ የሆኑ ጉዳዮች መኖራቸው አስግቶኛል። በአብዛኛው ግብጽ የምት የምትፈልገውን አግኝታለች እና ፕሬዚደንት ሲሲ የዲፕሎማሳዊ የበላይነት አግኝተዋል የሚል እምነት ነው ያለኝ። ያደመጥናቸው በአለም ባንክና በሌሎችም አለም አቀፍ ተቋማት ለረጅም ጊዜ የሰሩ የፖለቲካዊ ምጣኔ ሀብት ምሁሩ ዶክተር አክሎክ ቢራራን ድምጽ ነው። የአፍሪካ ነክርሶች ፕሮግራም እንግዳ ናቸው። ለዛሬ ስፖርትና ጤናም ለምሽቱ ተሰናድተዋል። በጤና ፕሮግራምም እንግዳሉን ራስንም ሆነ ማህበረሰብን ከእንዲህ አይነት አስከፊ በሽታ ለመከላከል መድኃኒቱ በሚታዘዝበት ጊዜ በሐኪም ትእዛዝ መሰረት እስከ መጨረሻዋ ቀን ድረስ በአንክሮ መውሰድ በጣም አስፈላጊ ነው። ባለፈው ሳምንት ውስጥ ከዩናይትድ ስቴትስ ከፍተኛ ባለስልጣናትና እንደራሲዎች ጋር እየተዘዋወሩ ሲመክሩ የቆዩት ዶክተር ኃይለ እየሱስ ጌት አሁን በአለም የጤና ድርጅት የቲቢ መርሃ ግብር ኃላፊ ናቸው። ስለ ቲቢና መድኃኒት ስለሚቋቋመው የቲቢ አይነት ይናገራሉ። በጤና ፕሮግራም ጠብቋቸው። ዘገባዎቻችንን እናስቀድማለን። የጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋዜጣዊ ጉባኤ፣ የኢንተርኔት አምደኞች የፍርድ ሂደትና የናይጄሪያ ምርጫ የሚሉትን ይዘናል። አብራችሁን ቆዩ። ከግብፅ ጋር በቀጠለው ውይይትና በካርቱሙ ስምምነት፣ በህዳሴ ግድብና በሚይዘው የውሃ መጠን ላይ አልተደራደርንም ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታውቀዋል። እስካሁን ባለው ጊዜ ከፕሬዚደንት አብደልፋታህ ኤል ሲሲ ጋር ባካሄዷቸው አምስት ውይይቶች የኢትዮጵያ አቋም ሳይቀየር መቆየቱንም ጠቅላይ ሚኒስትሩ አስረድተዋል። ኢትዮጵያ ከሁለት ዓመታት በኋላ የተፈጥሮ ጋዝ ማምረትና ለገበያ ማቅረብ እንደምትጀምርም ጠቅላይ ሚኒስትሩ ለመጀመሪያ ጊዜ ይፋ አድርገዋል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው ዘገባ ቀጥሎ ይቀርባል። ግብፃዊውን ፕሬዚዳንት አብዱልፈታ ኤልሲሲን ከሸኙ በኋላ ለሀገር ውስጥ ጋዜጠኞች መግለጫ የሰጡት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአብዛኛው በህዳሴው ግድብ ዙሪያ በተደረጉ ውይይቶች ላይ አተኩረዋል። ኢትዮጵያ የህዳሴውን ግድብ በአባይ ወንዝ ላይ መገንባት ስትጀምር የታችኞቹን የተፋሰሱን ሀገራት ጥቅም ከግምት ባስገባ ሁኔታ እንደነበር ጠቅላይ ሚኒስትሩ አስታውሰዋል። የጣናን ሁለት የሚያክል ውሃ እያጠራቀምክ ባለህበት የታችኞቹ ሀገሮች ዝም ብሎ ያዩኛል ብሎ ማየት ይሄ የዋህነት ነው። ይሄን በምናጠራቅምበት ጊዜ እንዴት ነው የምናጠራቅመው? ቆልፈን ነው የምናጠራቅመው? የታችኞቹ ሀገሮቹ ምንም ጥቅም በማያገኙበት ሁኔታ ነው የምናጠራቅመው? ወይስ መንገዶች አሉ? ምን አይነት ቴክኒካዊ መንገዶች አሉ? ምን ያህል ጊዜ ነው የሚፈጀው? ይሄን በምናጠራቅምበት ጊዜ። ስለዚህ ዓለም አቀፍ ሕግን እንመስረት ከተባለ ዓለም አቀፍ ሕግ የሚለው ትርጉም ያለው ጉዳት በታችኞቹ አገሮች ላይ በማይፈጽሙበት ሁኔታ መፈጸም አለበት ይላል ዓለም አቀፍ ሕጉ። እኛም ይህን ዓለም አቀፍ ሕግ መሰረት እናርግ ብለን ወጥረን ይዘናል። ምክንያቱም እችን ዓለም አቀፍ ሕግ ወጥረን የምንይዝበት ዋናው ምክንያት ሌላው ዓለም አቀፍ ሕግ ደግሞ ፍትሐዊና ምክንያታዊ አጠቃቀምን የግድ የሚያሰኝ ዓለም አቀፍ ሕግ አለ። እኛ የምንወደን ወስደን እኛ ጋር ደግሞ ስራ የሚያስፈልገውን ነገር መተው አንችልም። ከአሁን ካሁን በፊት የነበሩት የግብጽ መሪዎች የህዳሴው ግድብ ምንም አይነት ጉዳት ማስከተል የለበትም የሚል አቋም እንደነበራቸውም ጠቅላይ ሚኒስትሩ ጠቁመዋል። የካርቱሙ ስምምነት ግን ይህ የግብጽ አቋም መቀየሩን አሳይቷል ነው ያሉት። እስካሁን ድረስ ታስታውሱ እንደሆነ በግብጾች በኩል ይሄ አመራር ከመምጣቱ በፊት ኖ ሀርም ወይም ምንም ጉዳት ሳያስከትል ነው እንጂ ኖ ሲግኒፊካንት ሀርም ወይም ትርጉም ያለው ጉዳት ሳያስከትል የሚል ተቀብለው አያውቁም። ለመጀመሪያ ጊዜ አሁን ካርቱም ላይ በተፈራረምነው ሰነድ ውስጥ ኖ ሲግኒፊካንት ሀርም ወይም ትርጉም ያለው ጉዳት የማያስከትል የሚል ሐረግ ተቀብሏል። ይህም ያሳየው ምንድነው? ነው ዓለም አቀፍ ህጉ ሁላችንንም እንዲያስገድድ ነው ያደረግ ነው። ከግብጽ ጋር የቀጠለው ድርድርና በካርቱም የተፈረመው በመርህ ላይ የተመሰረተ ስምምነት የኢትዮጵያን ጥቅም አሳልፎ እንዳይሰጥ ስጋታቸውን የገለጹ የተቃዋሚ ፓርቲ መሪዎች አሉ። ጠቅላይ ሚኒስትር ኃይለማርያም ደሳሌ ግን ሀገራቸው በጥቅሟ ላይ አለመደራደሯን የጠቆሙት በህዳሴ ግድባችን ላይ ምንም አልተደራደርንም። መጠኑ ላይ አልተደራደርንም። በሚያጠራቅመው ውሃ ልክ አልተደራደርንም። ነገር ግን ገና ያልተጠናቀቁ ጥናቶች አሉ እነዚህ ጥናቶች ግን መጠናት አለባቸው። በጋራ ማጥናት አለብን። ፕሮሰሱን ጀምረናል። ይሄን ፕሮሰስ ማስቀጠል አለብን። ግብጾች ፊታቸውን ወደ ድርድር ያዞሩትም ኢትዮጵያ በግድቡ ላይ ያላትን አቋም እንደማትቀይር በመረዳታቸው እንደሆነ የጠቅላይ ሚኒስትሩ እምነት ነው። እንግዲህ ተከታታይ ውይይት አድርገናል። ከማላቦ ላይ ከፕሬዚደንቱ ጋር ለመጀመሪያ ጊዜ ከተገናኘን በኋላ አንድ አምስት ጊዜን የተገናኘ ነው። በእነዚህ አምስት ውይይቶችም ቢሆን የኛ አቋም ግልጽና ያው ነበር ስለዚህ ይሄ ግልጽና ያው አቋም መያዙ ሲታወቅ፣ በተለይ ደግሞ ግድቡ እንደማይቆም፣ ውሃ የሚይዘው መጠንም እንደማይቀንስ መጠኑም እንደማይቀንስ ግልጽ አቋም መሆኑ ሲረዱ ያላቸው አማራጭ ወይ እኛን ማስቆም ነው፣ በተለያዩ ኃይል ተጠቅሞ እኛን ማስቆም ነው፣ ወይ ደግሞ ወደ ዲፕሎማሲና ፖለቲካዊ ውይይት ውስጥ መግባት ነው። ያሉ አማራጮች እነዚህ ናቸው። እንግዲህ በኃይል ለማስቆም እንደማይቻል የተረዱ ይመስለኛል። ስለዚህ ያኛውን አማራጭ ዘግተዋል ማለት ነው። ያኛውን አማራጭ ከዘጉ ያለው አማራጭ ክፍት ያለው አማራጭ መወያየት መደራደር እና ወደ ስምምነት መምጣት ነው። ይሄ ነው የሚመስለኝ አንደኛው። ሁለተኛው ሱዳን በዚህ ጉዳይ ላይ ጽኑ አቋም ያላት መሆኑ ነው። ኢትዮጵያ ከሁለት ዓመታት በኋላ የተፈጥሮ ጋዝ ማምረትና ለገበያ ማቅረብ እንደምትጀምር ጠቅላይ ሚኒስትሩ ለመጀመሪያ ጊዜ ይፋ ያደረጉትም በዚሁ ጋዜጣዊ መግለጫ ነው። እርሳቸው እንዳሉት የካሉብና የሂላላ ክምችት በሚቀጥሉት ሁለት ዓመታት ውስጥ ለውጭ ገበያ ይቀርባል፣ ለሀገር ውስጥ ጥቅምም ይውላል። ስራውን እያከናወነ የሚገኘው የሚያሳየው የቻይና ኩባንያ መሆኑንም ጠቅላይ ሚኒስትሩ ጠቅሰዋል። በበርካታ የሀገሪቱ አካባቢዎች የተፈጥሮ ጋዝ ክምችት መኖሩን ጥናቶች እንደሚያመለክቱ የጠቆሙት አቶ ኃይለማርያም ደረጃ በደረጃ ይለማሉ ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምሽቱን አብይ ዘገባ ነበር ያደመጥ ነው። አሁኑን ለመጽሔት ክፍለ ጊዜ ወደ አሰናዳናቸው እናልፋለን። አቃቤ ሕግ በዘጠኙ ጋዜጠኞችና የኢንተርኔት አምደኞች ላይ የቆጠራቸው ምስክሮች በዝግ ችሎት እንዲመሰክሩ ጠይቋል። ፍርድ ቤቱ ጥያቄውን ውድቅ አድርጎ ችሎቱም እንዲቀጥል ወስኗል። የአቃቤ ሕግ ምስክሮች መሰማት ጀምረዋል። መለስካቸው አምሀ ከአዲስ አበባ ዘገባ ልኳል። በእነ ሶልያና ሽመልስ የክስ መዝገብ አቃቤ ሕግ በሽብር ወንጀል ክስ የመሰረተባቸው ዘጠኙ ጦማሪያንና ጋዜጠኞች ዛሬ ረፋዱ ላይ ፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት እንደቀረቡ መዝገቡ ለዕለት የተቀጠረው የአቃቤ ሕግ ምስክሮችን ለመስማት መሆኑን ፍርድ ቤቱ ገልጿል። ስለሆነም አቃቤ ሕግ የቆጠራቸውን ምስክሮች አቅርቦ እንዲያሰማ አዘዘ። አቃቢ ሕግ በበኩሉ ይህ መከናወን ከመጀመሩ በፊት ለምስክሮቹ ደህንነት ስጋት እንዳለው ገልጾና የሕግ አንቀጽ ጠቅሶ የምስክሮቹ ቃል አሰጣጥ ሂደት በዝግ ችሎት እንዲሆንለት ለፍርድ ቤቱ አመልክቷል። ፍርድ ቤቱም የተከሳሽ ጠበቆችን አስተያየት ጠይቋል። የተከሳሽ ጠበቆች ተቃውመዋል። በእነሱ አስተያየት አቃቢ ሕግ የሕግ አንቀጽ ከመጥቀሱ ውጪ ለስጋቱ አንዳችም ተጨባጭ ምክንያት አላቀረበም ብለዋል። እንዲሁም አቃቢ ሕግ ይህንን ጥያቄ ቀደም ብሎ ማቅረብ እንደነበረበትና በመርህ ደረጃም ጉዳዩ በግልጽ ችሎት መታየት እንዳለበት፣ ከዚያም በላይ ከጉዳዩ ጋር ተዛምዶ ካለው የሕገ መንግስቱ ድንጋጌ ጋር የሚቃረን እንደሆነ ተከራክረዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠና ከመከረበት በኋላ ብይን ሰጥቷል። በብይኑም አቃቤ ህግ ያቀረበው ጥያቄ ምንም የህግ ድጋፍ የለውምና ውድቅ ተደርጓል። ስለሆነም አቃቤ ህግ ምስክሮቹን አቅርበው ያሰማ ሲል ትእዛዝ ሰጥቷል። አቃቤ ሕግም የሚቀርቡት ምስክሮች በማን ላይ እንደሚመሰክሩና በምን ጭብጥ እንደሚመሰክሩ በዝርዝር ለችሎቱ ካስረዳ በኋላ በዛሬው ዕለት ከቀትር በኋላ በዋለው ችሎት ስድስት ምስክሮችን አስመስክሯል። ዛሬ ቀርበው ቃላቸውን የሰጡ ምስክሮች ሁሉ በግል ጉዳያቸው ወደ ማዕከላዊ ወንጀል ምርመራ ተቋም ሄደው ተከሳሾቹ ኮምፒውተሮቻቸውን ሲከፍቱ ከዚያም በፖሊስ የሚፈለጉ ሰነዶች ናቸው የተባሉትን ሲያትሙና እነዚህ ሰነዶች የነሱ መሆናቸውን ቃላቸውን ሰጥተው መፈረማቸውን እንደተመለከቱ ወይም ቤታቸውና ቢሮአቸው ተበርበሮ በተገኙ ሰነዶች ላይ የነሱ ሰነዶች መሆናቸውን አምነው መፈረማቸውን በማኝነት እንደተመለከቱ የመሰከሩ ናቸው። ዛሬ ከቀረቡት ስድስት የአቃቢ ሕግ ምስክሮች መካከል አንዱ እመሰክርበታለሁ ያሉት ተከሳሽ ስሙንና በአካል ማንነቱን ለይተው ለማወቅ ተስኗቸዋል። ወይም የሚጠሩት ስምና በአካል የሚያመለክቱት ሰው የሚገናኙ አልነበሩ። የተከሳሽ ጠበቆች በበኩላቸው ደንበኞቻቸው የተያዙባቸውን ሰነድ ክደው ስላልተከራከሩ የአቃቢ ሕግ ምስክሮች ያረጋገጡት የወንጀል ድርጊት የለም በሚል ከአንድ ጊዜ በስተቀር ለምስክሮች መስቀለኛ ጥያቄ አላቀረቡም። ፍርድ ቤቱም በዚህ ጊዜ እንዲባክን እንዳይፈቀድ ቢያመለክቱም አቃቤ ህግ ተቃውሟል። ፍርድ ቤቱም የተከሳሽ ጠበቆችን ጥያቄ ውድቅ አድርጎ ምስክሮቹ እንዲሰሙ ወስኗል። ነገ የሌሎቹን የአቃቤ ህግ ምስክሮች ቃል እንደሚሰማና ምስክሮቹም እንዲቀርቡ ትዕዛዝ ሰጥቷል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አመሃን ለዘገባው እናመሰግናለን። እኛ ደግሞ አንድ ዜና እናክላለን። ባሳለፍነው ሳምንት በዓለም ዙሪያ የጋዜጠኞች መታሰር ይቁም ሲል በኒውዮርክ መሰረቱን ያደረገው የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ የጀመረውን ዘመቻ አስመልክቶ ባቀረብነው ዘገባ ላይ ጋዜጠኛ ሪዮት አለሙ ከሶስት ዓመታት በፊት በፍርድ ቤት በቀረበባት የሽብር ፈጠራና የማነሳሳት ክስ የ14 ዓመታት እስራት እንደተፈረደባት ዘግበናል። ይህ ቀዳሚው ውሳኔ ሲሆን ፍርዱ በይግባኝ ወደ አምስት ዓመት እንዲቀነስ በከፍተኛ ፍርድ ቤት መወሰኑን በዚሁ ለማከል እንወዳለን። ወደ ቀሪው ዝግጅት እናልፋለን። ወደ ቀሪው ዘገባ ስንሸጋገር ከትናንት በስቲያ እና ትናንት ቅዳሜና እሁድ መጋቢት 19 ና 20 ማለት ነው ናይጄሪያውያን ፕሬዚደንታቸውንና የፓርላማን ደራሲዎቻቸውን ለመምረጥ ድምፅ ሰጥተዋል። አንዳንድ ግዛቶች የምርጫ ውጤቶቻቸውን ይፋ በማድረግ ላይ ናቸው። የቪኦኤዋ አን ሉክ የዓለም አቀፍ የምርጫ ታዛቢዎች በናይጄሪያ ምርጫ ዙሪያ የሰጧቸውን አስተያየቶች አካታ ተከታዩን አዘጋጅታለች። ሄኖክ ሰማ ግዜር ዝርዝሩን ያቀርበዋል። የዓለም አቀፍ የምርጫ ታዛቢዎች በሳምንቱ መጨረሻ የተከናወነውን የናይጄሪያ ምርጫ የድምፅ አሰጣጥ ሂደት ነጻና ፍትሐዊ መስፈርቶችን ማሟላቱን በመመስከር ላይ ናቸው። አንዳንድ የአፈጻጸምና የማስተባበር እክሎች በድምፅ አሰጣጥ ሂደቱ በጥቂት የምርጫ ጣቢያዎች መዘግየት በመፍጠራቸው ለሁለተኛ ተጨማሪ ቀን ምርጫው መራዘሙን ታዛቢዎቹ አስታውቀዋል። በሀገር አቀፍና በአካባቢ ምርጫዎች የተሰጡ ድምፆች በመቆጠር ላይ ናቸው። የአውሮፓ ሕብረት የምርጫ ታዛቢዎች ቡድን መሪ ሳንቲያጎ ፊሳስ እንዲህ ብለዋል፤ እስካሁን የድምፅ አሰጣጥ ሂደቱን ሆን ብሎ በመርህ ደረጃ ለማስተጓጎል ወይም ለመቀልበስ የተደረገ ሙከራ አላስተዋልንም። በአጽንኦት ላሳስብ የምፈልገው ግን የድምፅ አሰባሰብ ሂደቱ ወሳኝ መሆኑንና በቅርብም እየተከታተል መሆኑን ነው። የዩናይትድ ስቴትስ እና የብሪታንያ መንግስት የድምፅ አሰጣጥ ሂደቱን በመርህ ለመለወጥ የተከናወኑ እንቅስቃሴዎችን እንዳላስተዋሉ በዛሬው ዕለት ገልጸዋል። ሆኖም የድምፅ አሰባሰቡ ላይ የፖለቲካ ጣልቃ ገብነት ሊኖር ይችላል የሚሉ ሁኔታዎችን ማስተዋላቸውንም አስረድተዋል። አስቀድሞ የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር የነበሩት ጆኒ ካርሰን የብሔራዊ ዴሞክራቲክ ተቋም ኤንዲአይ የምርጫ ታዛቢዎችን ቡድን ይመራሉ። ከዚህ ቀደም አሳሳቢ የምርጫ ሂደት እክሎች የታዩት በሂደቱ የመጨረሻ አካባቢ ነው። ሁኔታው የዲሞክራሲያዊ ሂደቱን ውጤት ተአማኒነት በማሳጣቱ የድኅረ ምርጫ ሁከት ተፈጥሮም ነበር። የናይጄሪያ የድምፅ አቆጣጠር የሚከናወነው አስቀድሞ በግዛቶቹ ሲሆን በአቡጃ ለሚገኘው ብሔራዊ ማዕከል የየግዛቶቹ ድምፅ ለመጨረሻ ቆጠራ ይተላለፋል። የናይጄሪያ የሲቪል ማኅበራት ያቋቋሙት የምርጫ ታዛቢ ቡድን ደ ሲቹዌሽን ሩም ይባላል። አስተባባሪው ፌስተስ አኮዬ በሦስት ግዛቶች ማለትም ሪቨርስ፣ ኢሞ፣ ቤኑዌ አንዳንድ ፖለቲከኞች የጸጥታ ኃይሎችን በመጠቀም የድምፅ አሰባሰቡ ሂደት ላይ እጃቸውን ጣልቃ ያስገባሉ የሚል ስጋት እንዳደረባቸው ገልጸዋል። የድምፅ አሰባሰቡ ሂደት ላይ ሰዎች እጃቸውን ለማስገባት እየሞከሩ ነው። ይሄ ምርጫ የዲሞክራሲያዊ ጉዟችን እንዲሁም ተስፋችንን ሊያጨልሙ አይገባም። ወደፊት አዎንታዊ እርምጃዎችን ለማስመዝገብ እንወዳለን። ለዲሞክራሲ ስርዓት ግንባታ ያልሰሩ የበላይ አካላት ጉዟችን እንዲያደናቅፉ በፍጹም አንፈቅድም። ለዲሞክራሲ ጥብቅና እንቆማለን። የኋሊት የሚጎትቱንን በፍጹም ልናባብላቸው፣ ልናስተባቃቸው አይገባም። በሪቨር ግዛት አዲስ የተመሠረተው የኤፒሲ ፓርቲ ደጋፊዎች የድምፅ አሰጣጥ ሂደቱ መጭበርበር ታይቶበታል ሲሉ ምርጫው በግዛቷ እንዲደገም ጠይቀዋል። በዛሬ ዕለት በፖርት ሃርከት የሚገኘው የምርጫ ኮሚሽን ፊት ለፊት ሰላማዊ ሰልፍ ተካሂዷል። ፖሊስ ሰልፈኞችን ለመበተን አስለቃሽ ጋዝ ሲተኩሱሏል። ሁኔታው አሁንም አልተረጋጋም። በናይጄሪያ የፕሬዚዳንታዊና የፓርላማ ምርጫው በሰላማዊ መንገድ መከናወኑን የአፍሪካ ሀገሮች የምርጫ ታዛቢዎችም አወድሰዋል። የምዕራብ አፍሪካ ሀገሮች የልማት ማህበር ኤኮዋስ በድምፅ መስጫ ጣቢያዎች ረጅም ሰልፎች ከመታየታቸው ውጪ የድምጽ አሰጣጡ በመልካም ሁኔታ ተከናውኗል ብሏል። የናይጄሪያው ፕሬዚዳንት ጉድላክ ጆነተን ከአዲሱ ተቃዋሚ ፓርቲ ኤፒሲ እጩ ማህመዱ ቡሀሪ ከፍተኛ ፉክክር ይጠብቃቸዋል። ዘገባዎቻችንን አጠናቀናል። አብራችሁ እንድታመሹ በድጋሚ እንጋብዛለን። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በአስራ ዘጠኝና በሀያ ሁለት እንዲሁም በሀያ አምስት ሜትር ባንድ በናይል ሳትም ጭምር ከምናቀርበው መደበኛ ዝግጅት በተጨማሪ ከሰኞ እስከ አርብ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በአስራ አራት ሰላሳ አንድ መካከለኛ ሞገድ የሚተላለፍም ስርጭት አለ። እንድታደምጡ እንጋብዛለን። ክቡራትና ክቡራን አድማጮች፣ በዌብሳይታችን ላይ አንዳንድ ለውጦችን አድርገናል። ብዙዎቻችሁም እየጠየቃችሁን ነው፣ እየደወላችሁም፣ በኢሜይልም፣ በብዙ መንገዶችም። አጭር ማብራሪያ ልስጥ። ወደ መጀመሪያው ገጽ አናት ላይ ስትገቡ በጥቁር መደብ ላይ የተቀመጠ በሶስት የተከፈለ ሰሌዳ ታገኛላችሁ። በዌብሳይት ወደ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ስትገቡ ማለት ነው። የመጀመሪያው ክፍል አሁን እየተላለፈ ያለ ፕሮግራማችንን የምትከታተሉበት ነው። ይሄንን አሁን እኔን እኛን እየሰማችሁ ያላችሁትን የምታገኙት ከመጀመሪያው የዚያ ሰሌዳ ክፍል ላይ ነው። ሁለተኛው ክፍል የመጭ ዝግጅቶች መጠቆሚያ ነው፤ ይዘት የለውም። ሦስተኛው ክፍል ያለፈውን ስርጭት ጨምሮ በማንኛውም ጊዜ ከጣቢያችን የተሰራጩ ዝግጅቶችን ክምችት የምታገኙበት ነው። ለተወሰነ ጊዜ ደግሞ እስካሁን የምትጠቀሙበት የአንድ ሳምንት ቢጋርም በዚያው ገጽ ላይ አብሮ ሰፍሯል። እናመሰግናለን ሰሎሞን። አሁን ወደ ስልክ አስተያየቶቻችሁ እንለፍ። ለተወደዳችሁና ለተከበራችሁ የአሜሪካ ድምፅ ሬዲዮ አዘጋጆች በዛሬው ዕለት በቅማንትና በአማራ ብሔረሰብ ክርክር መካከል ቅማንትን እውቅና በተመለከተ በተደረገው መካከል ላይ መነሳት የሚገባው በኢትዮጵያ ውስጥ ብዙ ብሔረሰቦች ነበሩ። በበጎም ሆነ በክፉ ጠፍተዋል። ለምሳሌ ለመግለጽ ነጋፋት፣ ዳሞት፣ አርጎባ የመሳሰሉ ብሔረሰቦች ነበሩ፣ ጠፍተዋል። ህምጥም ራሱ የሚባለው ብሄረሰብ ነበረ ቋንቋም ነገድም ሆነ ይፈጠራል ይጠፋል፣ በበጎም በክፉም ይጠፋል። አዲሱ ከእንደዚህ አይነት አግባብ የብሄር ሰዎች መፈጠር መጥፋትና መወለድ ከሚሉ አግባብ ሳይሆን አሁን ካለው መንግስት አቋም አይነት ወደ ታች እየገቡ ልዩነትን ከመፈለግ ጋር የሚያስተናግድ አይነት ጥያቄ መጠየቅ ተገቢ ስላልሆነ በዓለም ላይ በትክክል በሳይንስ የሚደረግበትን የተገደፈ የአጠያየቅ ዘዴ ተከትለህ ጠቅላላ የኢንተርቪው መሰረቱ በዚያ የተቃኘ ቢሆን የተሻለ ነው ህብረት እንጂ ልዩነት አያሳድግምና እና ይህን ለማለት ነው አመሰግናለሁ አለሙ ነኝ ከአትላንታ የቅማንትን ብሔረሰብ በተመለከተ ያቀረባችሁትን ዝግጅት ተከታትያለሁ ጥሩ ነበረ እኔ ነገር ለማሳጠር በአቶ በየነ አስማረ መቶ በመቶ እስማማለሁ። አምባሳደር የካድሬ ተልእኮ ይዘው የመጡ ናቸው እንጂ በእርግጥ ያ ቅማንት ብሔረሰብ ይሄንን የተባለውን ሁሉ ያሟላል ማለት አይደለም። ይሄ ሀሰት ሀሰት ነው። እኔ አራት አያቶቼን አውቃለሁ። አራቱም አያቶቼ ቋንቋን ሲናገሩ ይሰማሁበት ነገር የለም። ይህንን ነገር ህዝቡን እያመሱ በግድ ና ፈርም ይህንን ካላደረግ ይሄንን አታገኝም እየተባለ እየተገደደ አስር ሺህ ሰው እንኳን የሚሆን ነገር እንኳን ያገኙት ነገር የለም። እና እንዲህ አይነቱን የተጭበረበረ ህዝብን ከህዝብ የሚያጣላ የሚያናክስ ነገር መስራቱ የትም አያደርስም አምባሳደር በትክክለኛ መንገድ ይልቅ ህዝቡን የሚያቀራርብ ህዝብን ለልማት አንድ ላይ አድርጎ የሚያስኬድ መንገድ መቀየስ እንጂ እንዲህ ለግልቢያዊ ጥቅም ተብሎ ህዝቡን ማምነሱ ተገቢ አይደለም። የመንዘር ጎሳ የመንዘር የመንዘር መንግስት ለማቋቋም ሁሉ የሚያደርገው ጥረት ይህ ከፍርሀት የመነጨ ነው። ይህ ፖለቲካል ተልኮ ነው። ፒውርሊ ፖለቲካል ተልኮ ነው። ህዝቡን ለማበታተን ህዝብን ለማበጣበጥ ሆን ተብሎ የተጸነሰ እንጂ በእርግጥም ይህን ነገር የሚያሟላና ጠቃሚ መሆኑም አይደለም። አምባሳደር ይሄ በእውነቱ የሚያስጠይቅ የታሪክ ጠባሳ ስለሆነ ይህንን ነገር ወጥ ቢያስተካክሉ ይሻላል እንጂ ይሄ ትክክለኛ ያልሆነ ነገር ነው። ህዝብን አታበጣ አብቂት። አመሰግናለሁ ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን አድማጮች፣ ተዘዋባሪው የስልክ መስመራችን በነጻ የምትደውሉበት ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት ነው የውስጥ መስመር አስራ አራትን መጫን እንዳትረሱ። ወደ መስመራችን ከገባችሁ በኋላ አስተያየቶቻችሁን ከዚያ በድምፅ በተቀረጸው መመሪያ መሠረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው። አሁን ወደ ሁለተኛው አጋማሽ እንሸጋግራለን። በቅድሚያ የሚቀርበው የስፖርት ፕሮግራም ነው። አዘጋጅና አቅራቢ ሰሎሞን ክፍለይ እንደምን አመሽታችሁልኛል? የተከበራችሁ አድማጮቼ፣ በአዳራሽ ውስጥ ሩጫ ውድድር ሁለቴ የዓለም ሻምፒዮኗ ገንዘቤ ዲባባ ትላንትዝ ዩናይትድ ስቴትስ በአምስት ኪሎ ሜትር የጎዳና ሩጫም ድል ተቀዳጅታለች። በበርሊን ግማሽ ማራቶንም ድሉ የኢትዮጵያውያኑ አትሌቶች ሆኗል። ብርሃኑ ለገሰ በአንደኝነት አጠናቋል። ከሩጫው ስፖርት ዜና እነዚህ ቀዳሚዎች ይሆናሉ። የእግር ኳስ ዜናዎችም አሉን። አብራችሁን ቆዩ። እዚሁ ቅርቤ ትላንት ካልስባድ ካሊፎርኒያ የተካሄደውን የአምስት ኪሎ ሜትር የጎዳና ሩጫ ዜና አላስቀድም። ገንዘቤ ዲባባ በዚህ ውድድር እንደተለመደው የወቅቱን ክብረ ወሰን ታሻሽላለች ተብሎ ተጠብቆ ነበር። ባይሳካላትም የገባችበት 14 ደቂቃ ከ48 ሴኮንድ ግን በ5000 የጎዳና ሩጫ ከተመዘገበው ፈጣን ጊዜ ሁለተኛው ሆኗል። የ24 ዓመቷ ወጣት ገንዘቤ ዲባባ በአራት የተለያዩ ርቀቶች ፈጣኑን ጊዜ በማምጣት በታሪክ የመጀመሪያዋ መሆኗ ይታወቃል። በ2006 የካልስባዱን ሬኮርድ 14 ከ46 እስካሁን ይዛ ያለችው ሁለቴ የኦሊምፒክ ሻምፒዮኗ መሠረት ደፋር ናት። ለማንኛውም በትላንቱ 5 ኪሎ ሜትር የካልስ ባድ ካሊፎርኒያ ሩጫ ውድድር በሴቶቹ ከአንደኛ እስከ ሦስተኛ ተከታትሎ በመግባት ያሸነፉት ሁሉም የኢትዮጵያ አትሌቶች ናቸው። ሁለተኛዋ ገለቴ ቡርቃ፣ ሦስተኛዋ ውዴ አያሌ ሆነዋል። ገለቴ በ2006 የዓለም አገር አቋራጭ እንዲሁም በ2008 በ1500 የዓለም አዳራሽ ውስጥ ሩጫ ውድድር ሻምፒዮን ስትሆን ውዴ ደግሞ በ2009 በዓለም የ10 ሺህ ነሐስ ተሸላሚ ናት። 1513ና 1518 ታጠናቀዋል። በወንዶቹ 5000 ኬንያውያኑ ላዊ ላላንግ ላላንግና ዊልሰን ቱ 13 ከ32ና 13 ከ35 በሆነ ጊዜ ተከታትሎ በመግባት አሸንፈዋል። በርናርድ ላጋት ከዩኤስኤ ሶስተኛ። ወደ በርሊን ግማሽ ማራቶን ስንሸጋገር በወንዶቹ አሸናፊው ኢትዮጵያዊው ብርሃኑ ለገሰ በዚህ ርቀት ሲወዳደር የመጀመሪያው ነው። የ21 ዓመቱ ወጣት 13 ነጥብ አንዱን ማይል ርቀት በ59 ደቂቃ ከ45 ሴኮንድ አጠናቋል። ዴቪድ ኮስጌ ሁለተኛ፣ አብርሃም ቼርቤን ከኢትዮጵያ ሦስተኛ፣ ሦስቱም የገቡበት ጊዜ ከአንድ ሰዓት በታች ነው። በሴቶቹ የበላይነቱን ያሳዩት በሲንቲያ ቼፕችርር ኮስጊ የተመሩት የኬንያ አትሌቶች ናቸው። አንደኛዋ አንድ ሰዓት 10 ደቂቃ 52 ሴኮንድ ወስድባታል። ሁለተኛዋ ኤሊዛቤት ቼሮኖ በአንድ ሰዓት 10 ደቂቃ 56 አጠናቃለች። ኢትዮጵያ በቻይናዋ ጓን ከተማ ላይ ከትናንት በስቲያ የተደረገውን የዓለም አገር አቋራጭ ሻምፒዮና አምስት የወርቅ ሦስት የብርና ሶስት የነሐስ በአጠቃላይ አስራ አንድ ሜዳሊያዎችን በመሰብሰብ በአንደኝነት አጠናቅቃለች። ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ከአዲስ አበባ መቀጠል ትችላለህ ገዛኸኝ። በዚሁ አርባ አንደኛው የዓለም አገር አቋራጭ ከሀምሳ አንድ አገሮች የተወጣጡ አራት መቶ አርባ ሰባት አትሌቶች በአራት የሀገር አቋራጭ የውድድር አይነቶች ተሳታፊ ሆነውበታል። ከኢትዮጵያ በኩል ትልቁ የድል ስኬት የተመዘገበው በወጣት ሴቶች ስድስት ኪሎ ሜትር ሲሆን ጣልቃ ሳያስገቡ ከአንደኛ እስከ አራተኛ በመውጣት ተከታትለው የገቡ በአንደኝነት ፈጽማ ወርቅ ሜዳሊያ ተሸላሚዋ አትሌት ለተሰንበት ግደይ ናት። ሁለተኛና ሶስተኛ የወጡት አትሌት ዲራ ዲዳንና አትሌት ታገኝ ወልዱ ናቸው። አራተኛ የወጣችሁ ምህረት ተፈራም በወጣት ሴቶች የቡድን አሸናፊ እንዲሆኑ ጉልህ ሚና ተጫውታለች። ወጣት ሴቶች በግልም በቡድንም አሸናፊ ሆነውበታል። በውድድሩ ላይ አስጨራሽ ፉክክር የታየበት ወጣት ወንዶች ስምንት ኪሎ ሜትር ነበር። በተለይ ውድድሩ ሊጠናቀቅ አንድ ኪሎ ሜትር ሲቀር አራት የኬንያ አትሌቶች ቀድመው ሲሮጡ ሁሉንም ሜዳሊያ ጠቅልለው የወሰዱ አስመስለውት ነበር። በቅርብ ርቀት ሲከተል የነበረው ብቸኛው ኢትዮጵያዊ ያሲን ሀጂ ሶስት መቶ ሜትር ላይ ተቀላቅሏቸዋል። የመሪውን እርምጃ ካየና ትንፋሹን ካዳመጠ በኋላ ታምረኛው ያሲን ጆፍሬይን ቀድሞት በመሸምጠት የመጨረሻውን አንድ መቶ ሜትር ፉክክር እቃ የጫነ ፒካፕና እና በመርቼዲስ መካከል የሚደረግ አስመስሎት ያሲን የፍጻሜውን መስመር ተሻግሯል። ታምረኛው ያሲን የሀይሌና የቀነኒሳን አጨራረስ አስታውሶን በደስታ አስጨፍሮናል። የለተሰንበትንና ሰንበትንና የያሲንን አሸናፊነት አስመልክተው የብሔራዊ ቡድኑ አሰልጣኝ ዶክተር ይልማ በርታ በሰጡት አስተያየት የነገሯቸውን አንድም ሳይቀር በተግባር የሚተረጉሙ ልጆች ናቸው ብለው አወድሰዋል። በፊትም የገመትናቸው እነዚህ ሁለቱ እንደሚያሸንፉ አምነንባቸዋል። በተለይ ለተሰንበት ብዙ ጊዜ ቀድማ ነው የምትወጣው እና ከዛ በኋላ ራሷ ብቻው ነበር የምትሄደው ዘንድሮ እኛም ነግረናታል በደንብ ብቅ ሄዳ የመጨረሻውን ማድረግ እንዳለባት ዛሬ ያደረገችው ነገር በእርግጥም የተነገራትን ነገር አድርጋለች። ያሲንም ቢሆን ትንሽ ፈጣን ልጅ ነው። ያሰለጠንከው አትሌት አንተን ሲያይ የሚያገኘው ሞራል ቀላል ነገር አይደለም። በአዋቂ ሴቶች ስምንት ኪሎ ሜትር በኬንያውያንና በኢትዮጵያ አትሌቶች መካከል የተደረገው የመጨረሻ ፍልሚያ በኬንያዊቷ አግኒስ ቲሮፕ አሸናፊነት ተቋጭቷል። ያም ሆነ ይህ የዓለም ሀገር አቋራጭ ሻምፒዮና ተፋፍሞ ከቀጠለበት ጊዜ አንስቶ ላለፉት ሀያ አምስት ዓመታት የበላይነቱን ኬንያና ኢትዮጵያ እየተፈራረቁበት እነሆ እስከ ዛሬም ቀጥሏል። አመሰግናለሁ ገዛኸኝ። በሌላ የአትሌቲክስ ነክ ዜና የኦሎምፒክና የዓለም አትሌቲክስ ሻምፒዮኗ ጥሩነሽ ዲባባ ባሳለፍነው ሳምንት መጀመሪያ ላይ ወንድ ልጅ በሰላም ተገላግላለች። ስሙንም ናታን ብለዋለች። ጥሩ ነሽ በሰላም የተገላገለችው እዚህ ዩናይትድ ስቴትስ አትላንታ ከተማ ሆስፒታል መሆኑ ታውቋል። የስፖርት ዝግጅት ክፍላችን መላ ቤተሰቡን እንኳን ደስ አላችሁ ይላል። በእግር ኳስ አስራ ስድስተኛው ሳምንት የኢትዮጵያ ፕሪምየር ሊግ ሁለተኛ ዙር ጨዋታዎች በሳምንቱ መጨረሻ ቀጥለዋል። ገዛኸኝ ዝርዝሩ አለው። አዳማ ላይ አዳማ ከነማና ደደቢት ሁለት ለሁለት ሲለያዩ ለሁለቱም ቡድኖች ጎሎች ያስቆጠሩት ስመሞክሾዎቹ የመሆናቸው አጋጣሚ ያስገርሟል ለደደቢት በረከት ይስሀቅ ሁለቱንም ሲያስቆጥር፣ በረከት አዲሱ ደግሞ የመጀመሪያውን ለአዳማ ከነማ አግብቷል። ዮናታን ከበደም አክሎበታል። ሐዋሳ ከነማ አዲስ አሰልጣኝ ከለወጠ ወዲህ ሁለት ጨዋታዎችን በማድረግና ስድስት ነጥብ በማግኘት ከወራጅ ቀጠናው ለመውጣት የተሳካ ጉዞ አድርጓል። ወደ ጎንደር ያመራው ሲዳማ ቡና ከዳሽን ቢራ ተጫውቶ አንድ ለአንድ ውጤት መለያየቱ ነጥብ ተጋርቷል። በዚሁም የመሪነት ፈረቃው የሲዳማ ተራ ሆኗል ማለት ይቻላል። እግዚር ይስጥልኝ ገዛኸኝ። በአውሮፓን በርካታ የዋንጫ ማጣሪያዎች ተካሂደዋል። በቅርቡ የዓለምን ዋንጫ በሜዳው አስተናግዶ በጀርመን ሰባት ለአንድ በመሸነፉ ቅስሙ ተሰብሮ የቆየው የብራዚል ብሔራዊ ቡድን አዲስ አሰልጣኝ ካገኘ ወዲህ መልካም ተሃድሶ እያደረገ ነው ማለት ይቻላል። ስምንተኛ የወዳጅነት ጨዋታውን ከቺሌ አቻው ጋር ትላንት ኤሚሬትስ ስታዲየም አድርጎ ሁለት ለአንድ ረትቷል። ሌሎቹን የቀደሙትን ሰባት ግጥሚያዎችም በድል ተወጥቷል። ከአምስት ቀናት በፊት ከፈረንሳይ ብሔራዊ ቡድን ጋር ተጫውቶም ሦስት ለአንድ ማሸነፉ ወደ ቀድሞ አቋሙ መመለሱን ያበሰረ ውጤት ነው። በፊፋ መሠረት በዓለም ደረጃው ቁጥር ሁለት ላይ የሚገኘው የአርጀንቲና ብሔራዊ ቡድን ቅዳሜ ዕለት እዚህ ዩናይትድ ስቴትስ ሜሪላንድ በሚገኘው ፌዴክስ ሜዳ ላይ ኤልሳልቫዶርን ሁለት ለዜሮ ረጥቷል። ሊዮኔል ሜሲ በእግር ሕመም ምክንያት አልተሰለፈም። የኤልሳልቫዶሩ ግብ ጠባቂ ዴርቢ ካሪሎ ከዓለሙ ኮከብ አጥቂዎች እንደ ጥይት ሲተኮሱ ያመሹ ኳሶችን መልሷል። አለበለዚያማ ቡድኑ ደርዘን ጎሎችን ቅሞ በወጣ ነበር አስመስግኖታል። አርጀንቲና ነገ ደግሞ ኒውጀርሲ ስቴዲየም ላይ የወዳጅነት ጨዋታ ከኤኳዶር ጋር ያደርጋል። በዚሁ ላብቃ። አድማጮቼ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው በተባባሪ አዘጋጁ በዛይን ጽዮን መስቀልና በራሴ ስምሰናበታለሁ ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ቀጣዩ መደበኛ ዝግጅት ደግሞ አፍሪካ ነክ ርዕሶች ነው። አዘጋጅና አቅራቢ አዳነሽ ፍስሃዬ ኢትዮጵያ፣ ግብፅና ሱዳን የሕዳሴ ግድብ ግንባታን በሚመለከት በመርህ ደረጃ የትብብር ሰነድ መፈረማቸውን ወይም የመርሆች ሰነድ ስምምነት መፈረማቸውን ምክንያት በማድረግ ስለ አባይ ጉዳይ ብዙ ሲጽፉ የቆዩት ዶክተር አክሎግ ቢራራ አመለካከታቸውን እንዲገልጹልን ጋብዘናል። ዶክተር አክሎግ የሚያሳስቡኝ ነጥቦች ካሏቸው አንዱ ግብፅ የፈለገችውን አግኝታለች፣ የዲፕሎማሲ ድል አግኝታለች የሚል ነው ፕሬዚደንት ኤልሲሲም ዲፕሎማሲያዊ ድል አግኝተዋል ብለዋል። ግብፅ በኢትዮጵያ ሉዓላዊነት ላይ ጣልቃ እንድትገባ ያደርጋል የሚል ስጋትም እንዳላቸው ዶክተር አክሎግ ገልጸዋል። ዶክተር አክሎግ በዓለም ባንክ ለብዙ ዓመታት የሰሩ የፖለቲካዊ ምጣኔ ሀብት ምሁር ናቸው። በአሁኑ ወቅት ጡረታ ላይ ይገኛሉ። ያነጋግረቻቸው አዳነች ፍስሐዬ ናት። እኔ እንግዲህ የአባይ ለኢትዮጵያ ወሳኝነት ለብዙ ጊዜ አምኜበት ብዙ ጥናቶችን አካሂጃለሁ፣ ጽሁፎችም አቅርቤያለሁ። በመጀመሪያ ለማሳሰብ የምፈልገው በጣም ወሳኝ የመርህ ስምምነት ስለሆነ የኢትዮጵያ ሕዝብ እንዲያውቀው ቢደረግ እላለሁ። በእሱ ጀምራለሁ። ሁለተኛ፣ ይሄ ለኢትዮጵያ እድገት ወሳኝ የሆነ ወንዝ እንዲገደብ በተወሰነበት ጊዜ ጀምሮ ሙሉ በሙሉ እደግፋለሁ በሚል ብዙ ጽሁፎችን አቅርብያለሁ። አሁንም እደግፋለሁ። ችግሩን በውይይት በድርድር ስኬታማ ለማድረግ የሚደረገው ጥረት በጣም ጥሩ ነው እና የግብጽ መንግስት ለመጀመሪያ ጊዜ የአፍሪካ አገሮች ጋር በውይይት በስምምነት በድርድር ፍትሐዊ የሆነ አጠቃቀም እንዲኖር የሚለውን መቀበሉ በጣም ጥሩ ነው እላለሁ። ነገር ግን የሚያስጨንቁኝ ነገሮች አሉ። የስምነቱ መርህ መርህም ቢሆን በአፈጻጸም ደረጃ ዝርዝሩ ባይታወቅም በጣም አሳሳቢ የሆኑ ጉዳዮች መኖራቸው አስግቶኛል። በአብዛኛው ግብጽ የምትፈልገውን አግኝታለች እና ፕሬዚደንት ሲሲ የዲፕሎማሲያዊ የበላይነት አግኝተዋል የሚል እምነት ነው ያለኝ። ይህን የሚልበት ምክንያት በዝርዝር ለማቅረብ እፈልጋለሁ። እኔ ያስቸገረኝና ያስጨነቀኝ የኢትዮጵያን ሕዝብ ማሰብ የሚኖርበት ይሄ ድርድር በመርህም ደረጃ ቢሆን ለኢትዮጵያ ሉዓላዊነትና ብሔራዊ ደህንነትና ዘላቂ ጥቅም ይጠቅማል አይጠቅምም ከሚለው አንጻር ነው የማየው። ግብጾችም የሚያዩት ከራሳቸው ጥቅም አንጻር ነው እና ፕሬዚደንት ሲሲ ወደ አዲስ አበባ ሲመጡ በካርቱም ውይይት ሲደረግ እና አዲስ አበባ መጥተው ለኢትዮጵያ ሕዝብ በፓርላማ ውስጥ ለማቅረብ የፈለጉት ነገር ቢኖር ምንድን ነው፣ የግብጽ ጥቅም እስከተጠበቀ ድረስ እኛ ግድቡ መገደቡንን አንቃወምም የሚል ጥሩ መልእክት ሰጥተዋል። ግብጾች በቅኝ ግዛት ጊዜ የተሰጣቸውን መብት በዛ መቀጠል እንደሚፈልጉ ከዛ ፍንክች እንደማይሉ፣ ሌላ ደግሞ የኢትዮጵያን ይሄ ሰባ አራት ቢሊዮን ኪቢክ ሜትር ውሃ የሚሉት እሱን ያክል ውሃ እንዲገባበት እንደማይፈልጉ እዛ ግድብ ላይ የግድቡ የርዝመቱንም ምንም የመሳሰሉ እነሱን ልመቀነስ አለባቸው ብለው ያቀርቧቸው ነበሩ። በተለይ ግን በደማችን በደማችን እንከፍለዋለን እንጂ የአባይ ውሃ አይነካም እያሉ እነሞርሲ ቀደም ብለው ሲናገሩ ነበረ። አሁን እርስዎ ግብጾች የሚፈልጉትን አግኝተዋል ነው የሚሉኝ? ያሉት በሌላ በኩል ደግሞ የሚባል አመለካከት አለ። ኢትዮጵያ ድል እንዳገኘች ነው ምክንያቱም ኢትዮጵያ የፈለገችውን አግኝታለች። ቅድም እንዳልነው ነው የተስማሙት፣ በመርህ ደረጃ ስለሆነ ዝርዝር ቴክኒካል ነገሮች ውስጥ አይገቡም። እሱ ለወደፊት የሚደረግ ውይይት ነው ገና። አሁን ግን ኢትዮጵያ ብድርም እንዳታገኝ ለመከላከል ግድቡም እንዳይሰራ ለመከላከል ሲሞክሩ ቆይተው አሁን ኢትዮጵያ በበኩሏ በራሷ ገንዘብ አርባ ፐርሰንት አርባ ከመቶ ደረጃ ስላደረሰችው አማራጭ እንደሌላቸው ስላወቁ ወደ ድርድር ጠረጴዛ መጥተው በእኩልነት ራሱ እንግዲህ እዛ መርህ ላይ የሚያነሳው አለ። በእኩልነት ከኢትዮጵያና ከሱዳን ጋር ቁጭ ብሎ ተነጋግረው የትብብር መርህ መፈረማቸው ራሱ ኢትዮጵያ ድል እንዳገኘች ያሳያል የሚሉ አሉ። በሌላ በኩል ልክ ነው፣ ቅድም ለማለት እንደሞከርኩት ሁሉ ግብጾቹ በበላይነት የያዙትን በምንም አይነት ነጥብ ውሃ እንዲቀነስብን አንፈልግም ብለው ነበር ግን በጦር ሂደት አያዋጣንም። የአለም ሁኔታ ተለውጧል። ኢትዮጵያ ኢኮኖሚዋ እያደገ ሂዷል። የኢትዮጵያ ከውጭ ሀገር መንግስታት ጋር ያላት ግንኙነት ከመቼውም የበለጠ ጠንካራ ነው። በተለይ ከአሜሪካኖች ጋራ፣ ከምዕራብ አውሮፓ ሀገሮች ጋራ፣ ከቻይና ጋራ ሌሎችም የአፍሪካ ሀገሮች እንደዚሁ ተለውጧል። ስለተለወጠ ዘዴያችን ምን ይሆናል የሚለውን ጥያቄ ነው እነሱ ጠይቀው ወደ ድርድሩ የገቡት። አሁንም ቢሆን እኔ ለማሳሰብ የምፈልገው እርግጥ ነው መደራደራቸው እና በሰላም ሁኔታውን እንፍታው የሚለው እንደ ድል ሊቆጠር ይችላል አባይ ታላቁ ግድብ መገደቡን አንቃወምም ብለው ፕሬዚደንት ሲሲ መናገራቸው እንደ ድል ሊቆጠር ይችላል። ነገር ግን ከአንድ አንጻር እስኪ እንየው፣ በኢትዮጵያ ውስጥ የሚካሄድ ግድብ የግብጽ መንግስት እውቅና እሰጣለሁ ቢል ይሄ ከፍተኛ ድል ነው እንዴ? እንዲያው ቢያንስ ቢያንስ አከራካሪ ነው። ግብፅም ፈለገችም አልፈለገችም አወቀችም አላወቀችም ኢትዮጵያ ጀምራው እዛ ደረጃ አድርሰዋለች። ከመጀመሪያም ተናግረዋል። የኢትዮጵያ መንግስት በሰላምና በፍቅር በመግባባት ቢሆን ጥሩ ነው፣ ካልሆነም የምናስፈቅደው ኃይል የለም ጀምረነዋል፣ ሄደዋል ተብሏል አደለ እሱ እንግዲህ እንዳለ ሆኖ እና ቅድም ወደ አነሷቸው አንገብጋቢ ስላሏቸው ወደዛ ብንሄድ የሚሻል ይመስለኛል። በጣም ጥሩ ነው። ግን እኔ ማለት የፈለግኩት አሁን ያሉትን ነው። የኢትዮጵያ መንግስት ከጅምሩ እኛ የማንንም ፈቃድ አንጠይቅም የሚለው አቋም፣ ጠንካራ አቋም አሁንም መኖር አለበት። ስለዚህ የፕሬዚደንት ሲሲ እውቅና መስጠት ይሄ እንደ ድል አይቆጠር የሚለውን ለማጠናከር እፈልጋለሁ። ይህን ካልኩ በኋላ ለእኔ ያሳሰቡኝ ነገሮች ምንድን ናቸው ወደሚለው ወደ መርሁ እንሄድ። አንደኛው እጅግ በጣም ያሳሰበኝ ምንድን ነው፣ መርህ አምስት ላይ እየገባው ነው። የግብጽ መንግስት በኢትዮጵያ የውስጥ ፕሮጀክት ላይ በግድቡ ላይ በጣም የሚያሰጋ መከታተልና አመራር በፖሊሲ ደረጃ አመራር መስጠቱ ጣልቃ ገብነት የኢትዮጵያ ሉዓላዊነት ያፈርሰዋል የሚል ግምት ነው ያለኝ። ይኸውም የሚለው በዝርዝር በሚታይበት ጊዜ የተለያዩ ሁኔታዎች ቢፈጠሩ ግድቡን በውሃ ለመሙላት የግብጽ መንግስት በፈለገው ጊዜ ጣልቃ ገብነት ሊያሳይ ይችላል። የሚሰጉት ምንድን ነው? ግድቡ ለመስኖ የሚውልበት ሁኔታ ቢፈጠር የሚል ወይም ደግሞ ግድቡ ሞልቶ ለግብጽ የሚደርሰው ውሃ ይቀንሳል የሚል ስጋት ስላለ እና አብዛኛው ግዴታ የወረደባት ኢትዮጵያ ናት። ሁኔታዎች በሚፈጠሩበት ጊዜ ለውጦች በሚፈጠሩበት ጊዜ ለግብጽ የማስታወቅ ግዴታ አለባት። ይህንንም በልሂቃን እንከታተላለን የሚል እንትን ነው ያለው። በኢትዮጵያ ሉዓላዊ ሁኔታ ጣልቃ ገብነት አለ ማለት ነው። ስለዚህ የሚያስፈራ ምንድን ነው? የኢትዮጵያ ሉዓላዊነት ይበረዛል የሚለው ነው አንዱ በጣም ያሰጋኝ። ያነሱት ጥያቄ ወሳኝ ይመስለኛል። ግን ግብጽ እንደፈለገች ጣልቃ መግባት ሳይሆን ኢትዮጵያ የወከለቻቸው፣ ሱዳን የወከለቻቸው፣ ግብጽ የወከለቻቸው ሌሎች ደግሞ ዓለም አቀፍ ጠበብት ተሰባስበው የሚያካሄዱት ጥናት አለ። እንግዲህ በነገራችን ላይ ከዚህ በፊት በተመለከትኩት መሰረት ሀሳቡን በመጀመሪያ እንዳውም ኢትዮጵያ ነበረች ያቀረበችው የህዳሴ ግድብ መሰራት በማንም ላይ ምንም ጉዳት አያደርስም ከሚል እምነት እነሱም ሱዳንም ግብፅም እንዲያዩት የጠበብት ጥናት እንዲደረግ ጠበብት እንዲከታተሉት በሚል ባቀረበችው ሀሳብ መሰረት እንደነበር ነው የሚነገረው። እንግዲህ አሁን ደግሞ የሚሉት ምንድን ነው? እነዛ ጠበብት ነው ጥናቱን የሚያጠኑት። ግብፅ እንደፈለገች መጥታ ጠልቃ መግባት ሳይሆን ጠበብት ያጠኑት ለምሳሌ የህዳሴ ግድብ አንድ ቦታ ላይ ይሄ የጎደለው ነገር አለ፣ እዚህ ላይ ጉዳት በሱዳን ወይም በግብጽ ወይም በሌሎች ጉዳት ሊያደርስ ይችላል በሚሉበት ጊዜ እሱን አብረው ተመካክረው እንዲታረም የማድረግ መልክ መሰለኝ እንጂ መጥታ እንደፈለገች ጣልቃ የምትገባበት አልመሰለኝ። አዎ እንደፈለገችማ ጣልቃ ልትገባ አትችልም። የዲፕሎማቲክ ብልጥነቱ እኮ ከዚያ ላይ ነው። ይሄ የውስጥ ፕሮጀክት ነው፣ የኢትዮጵያ የውስጥ ፕሮጀክት ነው። የውስጥ ፕሮጀክት እንደመሆኑ መጠን በአብዛኛው ሊመራው የሚችለውና ሁኔታዎችን ኃላፊነት ባልጎደለው መልክ ሊያስተዳድረው የሚገባው የኢትዮጵያ መንግስት ነው የሚል ግምት ነው ያለኝ። ስለዚህ የዓለም ኤክስፐርቶች፣ የግብጽ ኤክስፐርቶች፣ የኢትዮጵያ ኤክስፐርቶች፣ የሱዳን ኤክስፐርቶች መኖር አለመኖራቸው ብቻ አይደለም፣ የፖለቲካ ውሳኔውን የሚሰጠው መንግስት ነው። ስለዚህ አንዳንድ ችግሮች በሚፈጠሩበት ጊዜ ፕሮጀክቱን ይሄ ሊሆን አይችልም ብሎ ውሳኔ የሚያደርገው የፖሊሲ ወሳኙ መንግስት ነው። የግብጽ መንግስት አይ ይሄ ትክክል አይመስለኝም ካለ ምን ይሆናል? እንጂ ፕሮጀክቱ ሊቆም ነው ማለት ነው። ሊቆቹ ላይ ያለው ሙሉ እምነት መታየት ያለበት ከፖለቲካውም አንጻር ስለሆነ ነው ይህንን ክርክር የሚያቀርብበት ምክንያት። ከዶክተር አክሎግ ቢራራ ጋር የተካሄደው ውይይት አላበቃም። ውድ አድማጮች፣ ነገ ምሽት ቀሪውን ክፍል እናቀርባለን እንድታደምጡ እንጋብዛለን። የመጨረሻው የሰኞ ፕሮግራም ላይ ደርሰናል። ጤና ነው። አብራችሁን ቆዩ። የጤና ፕሮግራም አዘጋጅ ሰሎሞን አባተ እዚሁ አጠገብ ያለ ሰሎሞን፣ እጄ ከምን እጄ እጅ ከቲቪ እንዳትለኝ፣ ጸረ ቲቪ ትግል ይሆናል። በዓለም የጤና ድርጅት የቲቪ ኤች አይ ቪ እና ማህበረሰብ ተሳትፎ መርሃ ግብር ኃላፊ ና ዶክተር ኃይለ ኢየሱስ ጌታሁን ይባላሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የቲቢ ልዩ ተጠሪ ዶክተር ኤሪክ ጉዝቢ ባለፈው ሳምንት ወደ አሜሪካ ተጉዘው ከሀገሪቱ እንደራሴዎችና ባለሥልጣናት ጋር ተወያይተዋል። ለመሆኑ የጉዟቸው ማጠቃለያ ምንድን ነው? ዶክተር ኃይለ ኢየሱስን ከጄኔቫ ቢሮቸው ማምሻውን በስልክ አግኝቻቸው ነበር ባለፈው ሳምንት የተከበረውን የዓለም የሳምባ ነቀርሳ ቀን ምክንያት በማድረግ ከሕግ መወሰኛው ምክር ቤት አባላት፣ ሰራተኞች፣ እንደዚሁም የአሜሪካ ተወካዮች ምክር ቤት አባላትና ሰራተኞቻቸው፣ እንደዚሁም ከፕሬዚዳንት ኦባማ ልዩ አማካሪ ጋር በአጠቃላይ ስለ ሳምባ ነቀርሳ ቁጥጥርና በተለይ ደግሞ ለሚቀጥሉት ሀያ አመታት የተዘጋጀውን ዓለም አቀፋዊ ስትራቴጂ በተመለከተ ስብሰባዎች አድርገናል። እንግዲህ ዋናው የመወያያና የመከራከሪያ ነጥባችን ያደረግነው ቲቢ ምንም እንኳ በየአመቱ የሚያስከትለው ጫና ከኤርት ጋር ተወዳዳሪ ቢሆንም ያገኘው ትኩረት ግን በአጠቃላይ የምድርና የሰማይ ያህል የተለያየ መሆኑን በአጽንኦት በማስረዳት እንደዚሁም ደግሞ መድኃኒት የሚቋቋመው የሳንባ ነቀርሳ በሽታ አሁን ካለው ተጨባጭ ሁኔታ አንጻር ማለትም ሂደት እየተሰሩ ካሉ የመድኃኒት አይነቶች አንጻር መድኃኒት የሌለው በትንፋሽ ሊተላለፍ የሚችል አስከፊ በሽታ ሊሆንና የዓለምን የጸጥታ ስጋት ሊረብሽ የሚችል በሽታ መሆኑን በአጽንኦት በማስረዳት ነበር። እንግዲህ እኛ ውይይቶቻችንን ያደረግነው በአጠቃላይ ያገኘነው ምላሽ በአሜሪካ መንግስትና በ ህዝብ ተወካዮች እንዲሁም በህግ መወሰኛው ምክር ቤት አባላት ያለውን ግንዛቤ ለማሳደግ ነበር ጥረታችን። ያም እንዳጠቃላይ አጠቃላይ እንደተሳካና አስፈላጊውን ድጋፍና እርዳታ እንደሚደረግ አስረድተውናል። ለይተው የነገሯችሁ ነገር አለ? ቤት በኩል ምን እንደሚሰራ፣ በተለይ ይሄ አሁን ያነሱልኝ ኤምዲአር የሚባለው ለብዙ የመድኃኒት አይነቶች የመቋቋም ጸባይ ያለው የተውሳካ አይነት ከተስፋፋና መድኃኒት ከሌለው ከኤድስም የባሰ ችግር ሊሆን ነው። የቲቢን በትንፋሽ መታ የሚተላለፍ ግምት ውስጥ በማስገባት ማለት ነው። እና ምንድን ነው ከጥቅል ነገሮች ውጪ ዘርዘር ያለ የነገሯችሁ ነገር እንግዲህ? ዋናው ነገር ምንድን ነው? የግንዛቤ ማስጨበጫ እና የጉዳዩን አስከፊነት ለማስገንዘብ ያደረግነው ጉብኝት ነው። ከዚህ በተረፈ ወደ ዝርዝር ጠለቅ ወዳሉ ጉዳዮች ገብቶ ቃል የሚገባበት አይነት ሁኔታ አይደለም። በአጠቃላይ ምክንያቱም ባለው የፖለቲካ ስርዓት እና ሲስተም እንዲህ አይነት ነገሮች ሲጠራቀሙን ነው ውጤት ሊያስገኙ የሚችሉት እና እኛም ወደዛ የሚጠራቀሙ ነገሮች ውስጥ ነው እንግዲህ የእኛን ድርሻ የተወጣ ነው። ከዛ ውጪ የተደረገው ነገር ምንድን ነው ዋናው እኛ አተኩረን ግንዛቤ ለማስጨበጥ ጥረት ያደረግነው በተለይ የአሜሪካ መንግስትና ሕዝብ ለዓለም አቀፍ የሳምባ ነቀርሳ ቁጥጥር የሚያደርገውን የገንዘብ እርዳታ እንዲያሳድግ እንዲጨምር ባለው ተጨባጭ ሁኔታና ባለው የችግሩ አስከፊነት አንጻር የመጠየቅ ነበር። በዛም እንግዲህ ወደፊት ሊታይ እንደሚችል ቃል ገብተውልናል፣ በተለያየ መስኪያ ያናገርናቸው ባለስልጣኖች። መድኃኒት የሚከላከለውን ያነሳኸው ጥያቄ በትክክል እርግጥ ነው። አሁን ያለው የመድኃኒት ስርዓት ያን በሽታ ሙሉ በሙሉ ሊቆጣጠር የሚችል አይደለም። ስለዚህ ነው በበሽታው ላይ የሚደረገው ምርምርና ጥናት ትኩረት ተሰጥቶት አዳዲስ መድኃኒቶች አዳዲስ የመመርመሪያ መሳሪያዎች እንዲፈለሰፉ አስፈላጊው ጥረት እንዲደረግ፣ ለዚህም ደግሞ ከፍተኛ የሆነ የገንዘብ አስተዋጽኦ እንደሚያስፈልግና በተለይ ደግሞ የግሉ ክፍለ ኢኮኖሚ አስፈላጊውን ትኩረት እንዲያደርግ ጥረት እንደሚያደርጉሉ ሉ ገልጸውልናል። በሌሎች አካባቢዎች ለምሳሌ የአሜሪካ የበሽታዎች መቆጣጠሪያ ማዕከላት፣ የውጭ ጉዳይ መስሪያ ቤቱ የአሜሪካ የአለም አቀፍ ልማት ድርጅቱ ዩኤስኤአይዲ ከእነዚህ ባለስልጣናት ጋር ተነጋግራችኋል? አዎ። በተለይ ከዩኤስኤአይዲ የዓለም የግሎባል ሄልፍ ዳይሬክተር ጋር ንግግር አድርገናል። እንደዚሁም በቲቪ ጉዳይና በተላላፊ በሽታዎች ላይ ከሚደረጉ ጣሉ ባለስልጣኖቹም ጋር ተመሳሳይ ንግግር አድርገናል። እና ያው እኛም የምንሰራው ያደረግናቸው ውይይቶች የእነሱንም ስራ የማጠናከር ነበር። አብራችሁ ለመስራት የነደፋችሁት ሀሳብ አለ? አዎ እንግዲህ አሁን ዩኤስኤአይዲ የአሜሪካ መንግስትን የአራት አመት እቅድ አውጥተዋል። ይሄንንም በተመለከተ እዛው ባለፈው ሳምንት ዋሽንግተን በተደረገ ስብሰባ ላይ ይህንን መርሃ ግብር ይፋ አድርገውታል። በዛም ላይ መርሃ ግብሩ የደብሉኤችኦን መርሃ ግብር ተመርኩዞ ለሚቀጥሉት አራት ዓመታት እየወጣ ነው እና ለማንኛውም ፕላን ከደብሊውኤችኦ እንደዚሁም ከሌሎች ሀገራት መንግስታት እና የልማት ድርጅቶች ጋር በትብብር የሚሰራበት ፕላን ነው የሚሆነው በቲቪ የሚጎዱት ከአሜሪካና ከበለጸጉ ሀገሮች ይልቅ የደብሊውኤችኦ ሪፖርት የእናንተ መስሪያ ቤት እንደሚናገረው አነስተኛ ገቢ ያላቸው እና መካከለኛ ገቢ ያላቸው ሀገሮች ናቸው እነሱ ስለመሆኑ ራሳቸው በብሔራዊ በጀቶቻቸው በብሔራዊ እቅዶቻቸው ውስጥ በጤና መርሃ ግብሮቻቸው ውስጥ ምን ያህል ትኩረት ሰጥተውታል ለቲቪ ጉዳይ ደብሊውኤችኦ የሚከታተለው ከሆነ ጥሩ ነጥብ ነው ያነሳኸው በተለይ የብሪክስ የሚባሉት ብራዚል፣ ራሽያ፣ ህንድ፣ ቻይና እና ሳውዝ አፍሪካ በዓለም ላይ ካሉ የቲቪ በሽተኛ ቁጥሮች ግማሹን ያህል እንደዚሁም ደግሞ በሽታውን የሚቋቋመውን የበሽታ አይነት ከሁለት ሶስተኛውን በላይ ይዘው ያሉ ናቸው እና ደብሊው ኤች ኦ በምንሰበስበው አመታዊ መረጃ መሰረት እነዚህ ሀገሮች ከውስጥ ከሚያገኙት የገንዘብ ዶሜስቲክ ኢንቨስትመንት ከማንኛውም ሀገር በተሻለ ሁኔታ እየጨመረ እና እያደገ ያለ ነው የሚያሳየው እንዲያውም በአጠቃላይ ስናየው እነኚህ ሀገሮች በብዛት ከሀገር ውስጥ ካላቸው የገንዘብ በሽታውን ስለሚደጉሙ በዓለም አቀፍ ደረጃ ያለውን ስናይ ቲቪ በአብዛኛው በሀገር ውስጥ ባሉ የገንዘብ ድጋፎች እንደሚደገፍ አድርጎ የሚያሳየን ስለሆነ ትንሽ ዛ ላይ አተረጓጓሙ ጥንቃቄ ይሻል። በአጠቃላይ እነኚህ የተባሉት ሀገራት ከፍተኛ የገንዘብ ኢንቨስትመንት እያደረጉ ነው ያለው። እንደዛም ሲባል በቂ አይደለም፣ መጨመር እንዳለባቸው እና ይሄም ደግሞ በአደረግነው ንግግሮች እና ውይይቶች የተነሳ ጉዳይ ነው። በተለይ በተለይ ደግሞ የአውሮፓ ማህበረሰብ በአለም አቀፍ የቲቪ ጥረት ላይ የሚያደርገው ድጋፍ በጣም አናሳ ነው። የአውሮፓ ሀገሮችም የሚያደርጉት ድጋፍ በጣም አናሳ ነው እና በተለይ ከአሜሪካ ምክር ቤት አባላት እና ከሰራተኞቻቸው ጋር በምናወራበት ጊዜ በተለይ የስፔሻል ወኪሉ ዶክተር ኤሪክ ጉዝቢ ይሄንን ለመቀየር በአለም አቀፍ ደረጃ ምን ጥረት ማድረግ እንደሚገባቸው ፕላን ይዘን ለማየት ቃል ገብተንላቸዋል። እነዚህ ተውሳኮች ወይም ባክቴሪያ መድኃኒቱን ለምንድን ነው የሚለምዱት? ሌላኛው ከዚሁ ጋር እያይዘው በሁለት ሺህ ሰላሳ አምስት ወይም በሚቀጥሉት 2ዓመት ውስጥ ቲቢን እናቆማለን የሚል መርሃ ግብር ይዛችሁ በአለም ዙሪያ እየተንቀሳቀሳችሁ ናችሁ። ያላችሁት ምንድን ነው ከሰው የሚጠበቀው? ከዚህ ፕሮግራም አንድ አድማጭ ምን ይጠበቃል? ይህንን ተግባራዊ ለማድረግ የመጀመሪያውን ጥያቄህን ለመመለስ ለምንድን ነው መድኃኒቱ የሚለማመደው ሲባል መድኃኒቱ የሚወሰደው ለስድስት ወራት ነው። ቢያንስ ቢያንስ እንግዲህ ስድስት ወራት መድኃኒት በየቀኑ መውሰድ በጣም በጣም አስቸጋሪ ነው ለብዙ በሽተኞች እና ው ለብዙ ሰዎች። በዚህ ምክንያት በሽተኞች መድኃኒታቸውን ያቋርጣሉ። በደንብ በትክክል ሳይድኑ ማለት ነው። ስለዚህ መድኃኒቱን በሙሉ በሙሉ ወስደው ባክቴሪያውን ከሰውነታቸው ውስጥ ሳያጸዱት በሚያቆሙበት ጊዜ ተዳክሞ የነበረው ባክቴሪያ እንደገና ያንሰራራና ከመድኃኒቱ ጋር ተለማምዶ ራሱን ቀይሮ በተለየ አይነት በጠንካራ መልክ ይወጣል ያንን ነው እንግዲህ መድኃኒቱን ተለማመደ ወይም ኤምዲአርቲቢ ሆነ የምንለው ስለዚህ ቀድሞ ይታከምበት የነበረው መድኃኒት አሁን አያድነውም ማለት ነው አሁን አያድነው ማለት ነው ምክንያቱም አዳክሞት እንደገና ተሻሽሎ ስለተጠናከረ ራሱን አጠናክሮ ይመጣል ራሱን ያለማምዳል ማለት ነው ስለዚህ ከማህበረሰቡ የሚጠበቀው ምንድን ነው ራስንም ሆነ ማህበረሰብን ከእንዲህ አይነት አስከፊ በሽታ ለመከላከል መድኃኒቱ በሚታዘዝበት ጊዜ በሐኪም ትዕዛዝ መሰረት እስከ መጨረሻዋ ቀን ድረስ በአንክሮ መውሰድ በጣም አስፈላጊ ነው። ከዚህ በተጨማሪ ደግሞ እንዳልኩት በሀያ ሰላሳ አምስት ቲቢን የማጥፋት ዘመቻ በሚደረግበት ጊዜ በጣም የሚያስፈልገው ነገር ምንድን ነው? በጣም መልከ ሰፊ የሆነ የህዝብ ትምህርት የሚያስፈልግ ማህበረሰባዊ ትምህርት የሚያስፈልግበት ነው የሚሆነው። ከዓለም የጤና ድርጅቱ ዶክተር ኃይለ ኢየሱስ ጌታውን ጋር ሰፋ ያሉ ነጥቦችን አንስተናል። ሌሎችም መልእክቶች ያሏቸው ውይይታችን ይቀጥላል። ለማንኛውም ሙሉን ቃለ ምልልስ ከዌብሳይታችን ማግኘት ትችላላችሁ። ዶክተር ኃይለ ኢየሱስን አመሰግናለሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ቲን ዋንግ እና ቮይቴክ ዞርኒያክ ናቸው የስርጭታችን ቴክኒሻኖች። ቴሌላይምባህ ፕሮግራሙን መርቷል ያስተናገድናችሁ ቆንጆ ይታየና እኔም ሰሎሞን አባተ ነን። የትግርኛ ቋንቋ ስርጭት ይቀጥላል። በእኛ በኩል ሰላም። ደህና ደሩ፣ ደህና ደሩ።